የአሜሪካ ድምጽ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 30 2015 ዓ ም ዝግጅታችን ጀመረ።

በአማራ ክልል ያለው ወታደራዊ እርምጃ በጣም አሳሳቢ መሆኑንና ችግሩ በውይይት እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚቴ ወይም ኢሰመኮ የተወካዮች ምክር ቤትን አሳሰበ። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ የታንዛኒያው የሰላም ውይይት እንዲቀጥል ጥሪ ያቀረበ። እነዚህ በምሽቱ ከያዝናቸው ናቸው ዘገባዎች መካከል ጥቂቶቹ ናቸው። ሌሎችም የሀገር ውስጥና የውጭ ዘገባዎችን አካተናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራቸው

አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ

አት ቪኦኤ አማህሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታየ ነኝ።

የኮቪድ-19 ወረርሽኝ በኢትዮጵያ ድንገተኛ የህብረተሰብ ጤና ስጋት መሆኑ እንዳበቃ የጤና ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ የዓለም የጤና ድርጅትን ምክረ ሐሳብ ተቀብሎ ተግባራዊ እንደሚያደርግም ገልጿል። ገብረ ሚካኤል ገብረ መድኅን ዝርዝሩን ይዟል። ኮቪድ-19 ወረርሽኝ

በአሁኑ ወቅት ድንገተኛ የህብረተሰብ ጤና ስጋት መሆኑ እንዳበቃ የዓለም ጤና ድርጅት ከሶስት ቀናት በፊት አስታውቋል። ኢትዮጵያም ይህን ምክረ ሐሳብ ተቀብላ ወረርሽኙ ድንገተኛ የህብረተሰብ ጤና ስጋት መሆኑ አብቅቷል በማለት በዛሬው ዕለት በጤና ሚኒስቴር በኩል በወጣው መግለጫ አስታውቃለች። በሚኒስቴር መስሪያ ቤቱ የኮቪድ-19 ግብረ ኃይል አስተባባሪ ዶክተር መብራቱ ማሴቦ

በመግለጫው ዙሪያ በሰጡት ማብራሪያ በሽታው ድንገተኛ የጤና ስጋት መሆኑ አብቅተዋል ለማለት ያበቁትን ምክንያቶች ገልጿል። አንድም በሽታ ዓለም አቀፍ ስጋት ነው ተብሎ የሚታወጀው በዓለም ጤና ድርጅት ዋና ዳይሬክተር ነው። ስርጭቱ እየታየ የዓለም አቀፍ ወረርሽኝ ነው አይደለም የሚል ውሳኔ ይሰጣል። አሁን ያገኘነው ውሳኔ ነው በሽታው

ተመልሶ ቁጥር ቢጨምር አለምን ሊያጥለቀልቅ ይችላል ወይ? አሁን ባለበት ሁኔታ ተብሎ ይመዘናል በባለሙያዎች። ስለዚህ የባለሙያዎች ግምት ምንድነው? ከዚህ በኋላ ኮቪድ የዓለም አቀፍ ስጋት አለምን የሚያጠፋ በሽታ መሆንነቱ መሆኑ ቀርቷል ነው ውሳኔ። ሀገራችን ያለችንበትን ሁኔታ ከገመገም በኋላ ሚድ በክብርት ሚኒስቴሯ በኩል መግለጫ ወጥቷል። ይሄ መግለጫ ኮቪድ በዓለም አቀፍ ወረርሽኝ ስጋት

መሆናችን፣ ዓለም ላይ ያቆመ መሆኑን ኢትዮጵያ አክሰፕት አድርጓ ወይም መቀበሏን የሚገልጽ ነው የነበረው። መግለጫችን የኮቪድ-19 ወረርሽኝ ዓለም አቀፍ ድንገተኛ የህብረተሰብ ጤና ስጋት መሆኑ ቢያበቃም አሁንም ግን አዲስ የበሽታው ዝርያ ሊከሰት የሚችልበት ስጋት እንዳለ ልናሳስብ እንወዳለን ይላል ጤና ሚኒስቴር በመግለጫው። ዶክተር መብራቱም ይህን ከግምት በማስገባት

ህብረተሰቡ የሚያደርገውን ጥንቃቄ እንዲቀጥልበት መክረዋል። ኢትዮጵያ በሽታውን ለመከላከል ባደረገችው ሰፊ ጥረት እስከ 50 ሚሊዮን ለሚሆኑ ሰዎች ክትባት መስጠቷንም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በሱዳን ፍልሚያ ላይ ያሉት የሁለቱም ወገኖች መልእክተኞች የሰብአዊ ረድኤት አቅርቦት ማስገቢያ መክፈትን አስመልክቶ ሊነጋገሩ ወደ ሳውዲ አረቢያ ተጉዘዋል።

የሁለቱ ወገኖች መልእክተኞች የምንቀመጠው የሰብአዊ ረዴት ሁናቴውን ቀለል ለማድረግ ስለሚቻልበት መንገድ ልንነጋገር እንጂ ውጊያ ስለማቆም ለመደራደር አይደለም፣ በማለት አጥብቀው ተናግረዋል። የቅድመ ድርድሩ ውይይት ባለፈው ቅዳሜን የተጀመረው። ሳውዲ አረቢያ ቀደም ብላ አንድ መቶ ሚሊዮን ዶላር የሚያወጣ ሰብአዊ እርዳታ እንደምትልክ ቃል ገብታለች።

በሱዳን የጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ውጊያው እንደ አውሮፓውያን አቆጣጠር ባለፈው መያዚያ 15 ከተቀሰቀሰ ወዲህ በብዙ መቶ ሺዎች የተቆጠሩ ሰዎች ከቀያቸው ተፈናቅለዋል። ብዙዎቹ ወደ አጎራባች አገሮች ተሰደዋል።

በጀነራል አብደልፋታህ አልቡርሃን የሚመራው የሀገሪቱ የጦር ሰራዊት እና በጀነራል መሐመድ ሐምዳን ደጋለው የሚመራው ፈጥኖ ደራሹ ኃይል ውጊያውን ከጀመሩ ወዲህ ሁለቱ ወገኖች ተነጋግረው አያውቁም። ሁለቱ ወገኖች በየጊዜው ያደረጓቸው የተኩስ አቁም ስምምነቶችም ጦርነቱን ማስቆም ቀርቶ ጋብ ሊያደርጉትም አልቻሉም።

የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት በቅርቡ እንዳስታወቀው በውጊያው ቢያንስ 334 ሺህ ሰዎች ለሀገር ውስጥ ተፈናቃይነት የተዳረጉ ሲሆን፣ 100 ሺህ ሱዳናውያን ከሀገር ውጭ ተሰደዋል።

ከ ስምንት መቶ ሺህ የሚበልጡ ሱዳናውያን ሀገር ጥለው ሊሰደዱ እንደሚችሉ የመንግስታቱ ድርጅት የስደተኞች ከፍተኛው ኮሚሽን ዩኤንኤችሲአር አስጠንቅቋል። በጸጥታ ችግር የተነሳ አብዛኛው የረድኤት እንቅስቃሴ ተቋርጧል ወይም ተቀንሷል። በርካታ የእርዳታ ሰራተኞችም በውጊያው ተገለዋል።

እየተፈጸመ ያለው የእርዳታ አቅርቦት ዝርፊያም የረድኤት እንቅስቃሴዎችን የሚያስተጓጉለው ሌላው ችግር መሆኑ ተዘግቧል። የዓለም የምግብ ፕሮግራም ከ13 ሚሊዮን እስከ 14 ሚሊዮን ዶላር ግምት ያለው ወደ 17 ሺህ ቶን የሚጠጋ ምግብ በሀገሪቱ ዙሪያ ካሉ መጋዘኖቹ እንደተሰረቁ አስታውቋል። ይህ በዚህ እንዳለ ሱዳን ውስጥ እየተካሄደ ካለው ውጊያ ተያይዞ በሚደርሰው ዝርፊያ

ከአንድ ሚሊዮን የሚበልጡ የፖሊዮ ክትባቶች እንደወደሙ የተባበሩት መንግስታት የሕጻናት ምርጃ ድርጅት ዩኒሴፍ ተናግሯል። የዩኒሴፍ የአጣዳፊ መርሃ ግብሮች ምክትል ዳይሬክተር ሄዘል ደልዌት ባለፈው አርብ በሰጡት መግለጫ ደቡባዊ ዳርፉር ውስጥ ያሉ ባለማቀዝቀዣ የክትባት ማስቀመጫዎች መዘረፋቸውን ወይም መውደማቸውን አስታውቀዋል።

ባለፈው ሳምንት ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በደረሰው የጎርፍ መጥለቅለቅ የሞቱ ሰዎች ቁጥር ወደ አራት መቶ እየተቃረበ መሆኑ ተገለጸ። አሁንም ያሉበት ያልተገኘ በርካታ ሰዎች እንዳሉ ባለስልጣናቱ አስታውቀዋል። በተለይ ኢኒያሙ ኩባ፣ እና ቡሹሹ በተባሉት መንደሮች የጣለው ዝናብ እጅግ ከባድ እንደነበረ ታውቋል። ባለፉት ቅርብ ቀናት ኬንያ እና ዩጋንዳ ውስጥም ከባድ ዝናብ እንደጣለ ተገልጿል።

የናይጄሪያ የጸጥታ ኃይሎች በዋና ከተማዋ አቡጃ አቅራቢያ በማዕከላዊ ኮጂ ግዛት በታጣቂዎች ታፍነው የተወሰዱ 58 ሰዎችን አስለቀቁ። የሀገሪቱ ፖሊስ ታጋቾቹን ለማስለቀቅ በተደረገው እንቅስቃሴ ከመካከላቸው አንደኛው መሞቱን ገልጾ አጋቾቹ እንዳመለጡም አመልክቷል። ቲሞቲ ኦቢዙ ከአቡጃ ተከታዩን ዘገባ አስተላልፏል። ደረጀ ደስታ ያቀርበዋል።

የፖሊስ ባለስልጣናት እሁድ በሰጡት መግለጫ የነፍስ አድን ተልእኮ በፌዴራሉ ዋና ከተማ አካባቢና አጎራባች ግዛቶች የወንጀለኞችን ጥቃት ለመከላከል ታጋቾችን ለመታደግና ወንጀለኞችን ለመያዝ የተካሄደው ዘመቻ አካል ነው ብለዋል። ታጋቾቹ የተያዙት በኮጂ ግዛት አቅራቢያ በሚገኝ ጌጉ አውራጃ ነው። የጸጥታ ኃይሎች ድንገተኛ ዘመቻ የተካሄደው በአቡጃ አካባቢ የደህንነት ችግር እያየለ ከመጣ በኋላ መሆኑ ተነግረዋል።

ፖሊስ ኮሚሽነር ሃሩና ጋርባ ለቪኦኤ በስልክ እንደተናገሩት ይሄኛው ዘመቻ የተካሄደው ባለፉት ቀናት 58 ታጋቾችን ያስለቀቀው የተሳካ ዘመቻ ከተካሄደ በኋላ ነው። ከኮዋሌ ግዛት የታገቱት 14 ሰዎችን ማስለቀቅ ተችሏል። እንዲሁም

በኒጀር በድንበራችን አቅራቢያ ወደሚገኙ ጫካ ተወስደው የነበሩ ሌሎች ስምንት ሰዎችም ተለቀዋል፣ ያሉት ኮሚሽነሩ ይህኛው ከዚያኛው በኋላ የተካሄደ ነው ብለዋል። ታጋቾቹን ለማስለቀቅ በተደረገው እንቅስቃሴ ከታገቱት መካከል ቆስሎ የነበረው አንዱ እዚያው ቦታው ላይ መሞቱን ፖሊስ ገልጿል። ሌሎች ታጋቾችም ምርመራ ከተደረገላቸው በኋላ ከቤተሰቦቻቸው ጋር እንደሚቀላቀሉም ተነግረዋል። ናይጄሪያ ዘርፈ ብዙ የሆኑ የጸጥታ ችግሮችን የተዋጋች ቢሆንም የአፈናው ጉዳይ እጅግ ፈታኝ ከሆኑ

ችግሮች መካከል አንዱ መሆኑ ተገልጸዋል። ምንም እንኳ አቡጃ ከሌሎች ግዛቶች አንጻር

ሰላም ቢኖራትም የደህንነት ተንታኝ ሴኔተር ኢሮ ኢግቡ ግን ባለፈው ዓመት እስር ቤትን በመስበር በሽብር የተጠረጠሩትን ጨምሮ በመቶዎች የሚቆጠሩ ወንጀለኞችን ያስለቀቀውን ድርጊት ዋቢ በማድረግ የአቡጃ የጸጥታ ችግር ከዚያን ጊዜ ጀምሮ አሳሳቢ መሆኑን ይናገራሉ። ኢሮ ኢግቡ ችግሩን ለማስወገድ ከተፈለገ ባለስልጣናት የደህንነት ችግሮችን አስመልክቶ ያላቸውን አቀራረብ መቀየር አለባቸው ይላሉ። ባለስልጣናት ሁልጊዜም የአጸፋ ምላሽ በመስጠት ላይ ያተኩራሉ መንግስት

መንግስት አስቀድሞ እርምጃን መውሰድ ይኖርበታል፣ ያሉት ኢሮግቡ አያይዘውም ብዙ ሰዎች በደቀቀው ኢኮኖሚ እየተሰቃዩ ነው። ሰዎች ያለ ምግብ እየተኙ ነው። በሰላም መተኛት ግን ይኖርባቸዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ናዚ ጀርመን በሁለተኛው የዓለም ጦርነት እንደተሸነፈችው ሁሉ ዩክሬን የሚገኙት የሩሲያ ኃይሎችም ይሸነፋሉ ሲሉ የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ተናግረዋል። ዜሌንስኪ ዛሬ በቪዲዮ በተላለፈው መልእክታቸው

ማንም ሌላ ሀገርን በባርነት እንዳይይዝ ወይም እንዳያወድ ያኔም ታግለናል፣ አሁንም እየታገልን ነን ካሉ በኋላ ያኔም ናዚዎች እንደተሸነፉት አሁንም ዘመናዊቱ ሩሲያ እንደገና ያመጣችው ያረጀ ያፈጀ የክፋት አድራጎት ይሸነፋል ብለዋል። የሩሲያ ኃይሎች ነገ በሚውለው የሀገሪቱ የድል ቀን የሰልፍ ትዕይንት ዋዜማ ቀናት ጥቃታቸውን እያባባሱ ነው።

በሌላ በኩል የሩሲያ ባለስልጣናት ትናንት ምስራቅ ዩክሬን ዛፖሮዥያ የሚገኘው የኒውክሌር ኃይል ማመንጫ አካባቢ ካሉ 18 የሰፈራ ጣቢያዎች ሲቪሎችን ማስወጣታቸውን ተከትሎ የኒውክሌር ማመንጫ ጣቢያው ደህንነት ጉዳይ ስጋት ፈጥሯል። የዋይት ሃውስ የብሔራዊ ጸጥታ አማካሪ ጄክ ሰለቫን ትናንት እሁድ ከሳውዲ አረቢያ አልጋውራሽ ልዑል መሐመድ ቢን ሳልማን ጋር ተወያይተዋል።

በውይይታቸው የየመኑን ጦርነት ለማክተም እየተደረጉ ያሉትን ጥረቶች ማንሳታቸውን ዋይት ሃውስ አስታውቋል።

የብሔራዊ ጸጥታ አማካሪ ጄክ ሰለቫን እና የሳውዲው አልጋራሽ መሐመድ ሳልማን ሱዳን ውስጥ እንደ አውሮፓውያን አቆጣጠር ባለፈው ሚያዝያ 15 የተቀሰቀሰውን ውጊያ ተከትሎ ከሀገሪቱ ለወጡት አሜሪካውያን ሳውዲ አረቢያ እያደረገች ስላለው ድጋፍ አንስተው መወያየታቸውን የዋይትሃውሱ መግለጫ አመልክቷል። የሳውዲ መንግሥት የዜና ማሰራጫዎች በበኩላቸው በወደብ ከተማዋ ጀዳ ላይ የተካሄደው ውይይት

በስትራቴጂያዊ ግንኙነቶች ላይ ያተኮረ እንደነበረ ዘግበዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጆ ይታየን። ለዓለም ዜናዎቹ እናመሰግናለን።

በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 30 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምሽቱ ለሚኖረን የሐኪሞን ይጠይቁ መሰናዷችን ሽንት ለመያዝ አቅም የሚያሳጣ ህመም ዙሪያ እንዲያማክሩን የ

ኩላሊት ቀዶ ሐኪምና በአዲስ አበባ ዩኒቨርሲቲ ረዳት የህክምና ፕሮፌሰር የሆኑትን ዶክተር መኳንንት አሰፋን ጋብዘናቸዋል። በሁለተኛው አጋማሽ ይመጣሉ። እስከዛ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን በቀጥታ የምናልፈው ወደ ዕለቱ አብይ ርዕስ ዘገባ ነው።

በአማራ ክልል ያለው ወታደራዊ እርምጃ በጣም አሳሳቢ መሆኑንና ችግሩ በውይይት እንዲፈታ የኢትዮጵያ ሰብአዊ መብት ኮሚቴ ወይም ኢሰመኮ የተወካዮች ምክር ቤትን አሳሰበ። በአማራ ክልል ካለው ወታደራዊ እንቅስቃሴ በተጨማሪ የዘፈቀደ እስርና ተገቢ ያልሆነ አያያዝ

ተመጣጣኝ ያልሆነ የኃይል አጠቃቀም በሚዲያ ተቃዋሚዎች በሚዲያ ና በተቃዋሚዎች ላይ ያነጣጠረ ጥቃት ከቦታ ቦታ የመንቀሳቀስ መብት ላይ የተጣለ የዘፈቀደ ገደብ ህጋዊ ሂደትን ያልተከተለ የቤቶች ፈረሳ ና ሌሎችም የሰብአዊ መብት ጉዳዮች እጅግ አሳሳቢ ሆነው መቀጠላቸውን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል ኮሚሽነሩ ይህን ያሉት የመስሪያ ቤታቸውን የዘጠኝ ወራት ሪፖርት ለሚመለከታቸው የ

ተወካዮች ምክር ቤት ቋሚ ኮሚቴ ባቀረቡበት ወቅት ነው። ዶክተር ዳንኤል ከቋሚ ኮሚቴው ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኬኔዲ አባተ ዝርዝር ዘገባ አለው።

የኢትዮጵያ ሰብአዊ መብቶች ኮሚሽን የ2015 ዓ.ም በጀት ዓመት የዘጠኝ ወር የስራ ክንውን ሪፖርቱን ዛሬ ለሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ሲያቀርብ ዋና ኮሚሽነር ዶክተር ዳንኤል በቀለ በጣም አሳሳቢ ሆነው ቀጥለዋል ያሏቸውን ልዩ ልዩ የሰብአዊ መብት ጉዳዮች አንስተዋል። አንደኛው አሳሳቢ ሁኔታ ከቅርብ ጊዜ ከተከሰተው ሁኔታ ብጀምር አሁን በአሁኑ ወቅት በአማራ ክልል እየተካሄደ ያለው ወታደራዊ እንቅስቃሴ ሲሆን እስካሁን ድረስ በሲቪል ሰዎች ላይ

የሞትም የንብረት መውደምም የመፈናቀልም ጉዳት ደርሷል። የሰብአዊ መብት ስጋቱም እንደቀጠለ ነው።

እንደምታውቁት መንግስት የጸጥታ እርምጃ በአማራ ክልል በማካሄድ ላይ የሚገኝ መሆኑን አሳውቋል። ነገር ግን ይህ ወታደራዊ እርምጃ ያው የሰብአዊ መብት እንደምታ ስላለው ሰብአዊ መብት ተጽዕኖ ስለሚፈጥር ይህንን በቅርበት እየተከታተልን ነውና እስካሁን ካለው መረጃ በመነሳት ስጋት የሚያሳድር ከሰብአዊ መብቶች አንጻር በጣም የሚያሰጋ ስለሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ውይይትና ሰላማዊ መፍትሄ አስፈላጊነትን አበክሮ በማሳሰብ ጉዳዩ ከዚህ የበለጠ ሳይባባስ

ፓርላማውም የመንግስት አስፈጻሚ አካሉን በአስቸኳይ ሊያሳስብ እንደሚገባ ለማስታወስ ወደናል። በተለያዩ የመገናኛ ብዙኃንና ጋዜጠኞች ላይ እንዲሁም በተቃዋሚ የፖለቲካ ፓርቲዎችና መንግስትን በሚቃወሙ ድምጾች ላይ ያነጣጠር ያሉት ጥቃትም ዋና ኮሚሽነር ዳንኤል በአሳሳቢነታቸው ከገለጿቸው የሰብአዊ መብት ጥሰቶች መካከል ናቸው። ከቅርብ ጊዜ ወዲህ በተለይ ትንሽ አሳሳቢነቱ እየጨመረ የመጣ አዝማሚያ በጋዜጠኞች በሚዲያ ላይ

እንዲሁም በተቃዋሚ ፖለቲካ ፓርቲዎች እና በተቃዋሚ ድምጾች ላይ ያነጣጠረ ጥቃት ነው።

እንደምታውቁት ይህ ምክር ቤት ባጸደቀው የኢትዮጵያ አዲሱ የመገናኛ ብዙኃን አዋጅ መሰረት በመገናኛ ብዙኃን አይን አማካኝነት ለተፈጸመ ወንጀል የቅድመ ክስ እስርም አያስፈልግም ነበረ። ነገር ግን ይሄ ተገቢ ያልሆነ እስር አሁንም ቀጥሏል። በተለይ በጋዜጠኞች እንዲሁም ደግሞ አልፎ አልፎ የተቃዋሚ ፖለቲካ ፓርቲዎችንና እንደ ተቃዋሚ ፖለቲካ ፓርቲ አባል ባይሆኑም ደግሞ በአጠቃላይ በኢትዮጵያ የፖለቲካ ሁኔታ ላይ የተቃውሞ አስተሳሰብ ያላቸው ሰዎች ላይ ያነጣጠረ ጥቃት

مثل رمي جاش بترجع اغامي تم الكتانان

ከቦታ ወደ ቦታ የመንቀሳቀስ መብት ላይ የተጣለ የዘፈቀደ ገደብ ሌላው አሳሳቢ ጉዳይ ነው ያሉ ሲሆን በተለይ ከአማራና ከትግራይ ክልል የሚንቀሳቀሱ ሰዎች የዚህ ዋነኛ ተጎጂዎች መሆናቸውን አመልክተዋል። በተለይ ከትግራይ እና ከአማራ ክልል የሚንቀሳቀሱ ሰዎች ላይ የዚህ አይነት የዘፈቀደ ገደብ የመንቀሳቀስ መብት ላይ እንመለከታለን። የሚሰጡትም ምክንያቶች ፈጽሞ ተቀባይነት የሌላቸው ምክንያቶች ናቸው። አንዳችም የሰብአዊ መብት ምክንያት ያላቸው ምክንያ

ምክንያቶች አይደሉም። ስለዚህ ይሄ አሳሳቢ ነው። ሌላው ከቦታ ቦታ መንቀሳቀስ መብት ላይ ተጽዕኖ የሚፈጥረው እንደምታውቁት፣ የተከበራችሁ ምክር ቤት አባላት፣ በተለያዩ የአገራችን ክፍሎች ያለ የጸጥታ መደፍረስ እና በታጠቁ ቡድኖች የሚካሄድ እንቅስቃሴ ነው። ይሄም የሰዎችን በህይወት የመኖር የሰላም፣ የደህንነት መብት ብቻ ሳይሆን ከቦታ ቦታ የመንቀሳቀስ መብት ላይም ከፍተኛ የሆነ ገደብ እንደጣለ ቀጥሏል። በተጨማሪም የዘፈቀደ እስር እና ተገቢ ያልሆነ አያያዝ ተመጣጣ

ጣኝ ያልሆነ የኃይል አጠቃቀም፣ ህጋዊ ሂደትን ያልተከተለ የቤቶች ፈረሳ፣ በግዳጅ ማስነሳትና በኑሮ ውድነት የተነሳ የደረሰው እንግልትና የማኅበራዊና ኢኮኖሚያዊ መብቶች ጥሰቶች፣ እንዲሁም በጦርነት የተጎዱ አካባቢዎችን መልሶ ማቋቋም ገና ብዙ ስራ የሚቀረው መሆኑ አሳሳቢነታቸው ከቀጠሉ ጉዳዮች ውስጥ ይገኛሉ ብለዋል። ሪፖርቱን በማስመልከት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላትም ጥያቄዎችን አንስተው ዶክተር ዳንኤል ምላሽ ሰጥተዋል።

የሰብአዊ መብቶች ኮሚሽን የውትወታ ስራ የመሰራቱን ያህል የምክር ሀሳቦቹ ተፈጻሚነት አመርቂ ነው ለማለት አያስደፍርም። ይህን ሁኔታ ለመቀየር መወሰድ ያለባቸውስ የመፍትሄ እርምጃዎች ምን ምንድን ናቸው?

ምክረ ሀሳቦቻችን በከፊል ተፈጻሚ ሲሆኑ እናያለን፣ በከፊል ደግሞ ተፈጻሚ ሳይሆኑ እንመለከታለን እና አንዱ ትልቁ ተግዳሮታችን ብለን የምንገልጸው ለዚሁ ነው። በተለይ በተለይ ገና ብዙ እርምጃ የሚቀረው ተጠያቂነትን በማረጋገጥ ረገድ የምንሰጣቸው ምክረ ሀሳቦች ተፈጻሚ መሆን ላይ ነው። እንግዲህ እኛ እንደምታውቁት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክረ ሀሳቦቹን ተፈጻሚ ለማድረግ የሚችለው

አስፈጻሚ አካሎችን በመወትወት በማስረዳት ግንዛቤ በመፍጠር በማሳወቅ በተወሰነ መጠን ተጽዕኖ በመፍጠር ነው እንጂ ሌላ ማስፈጸሚያ መሳሪያ የለንም። ከማስፈጸሚያ መሳሪያዎቻችን መሳሪያ ውስጥ አንዱና ትልቁ ያው ይኸው የተከበረው ምክር ቤት ነው። ለዚህ ነው ሁልጊዜም ለተከበረው ምክር ቤት በተደጋጋሚ መናችንን የምናቀርበው። በኦሮሚያ ክልል የሚደረጉ ኢሰብኣዊ የሆኑ ድርጊቶች ከመቼው

በታሪክ ታውቶ በማይታወቅ መልኩ የዜጎች በሰላም ወጥቶ በሰላም የመግባት ጥያቄ ትልቅ ፈተና ውስጥ ነው ያለው። ፍርድ ቤት ዜጎች አይሄዱ፣ የሄደውም እንዲለቀቅ ፍርድ ቤት በሚወስንበት ጊዜ ፖሊሶች አይለቋቸውም። ይሄ ጉዳይ ምን ያህል ትኩረት ተሰጥቶት እየተሰራ ነው? ይህን የምልበት ዋናው ምክንያት የሰብአዊ መብትን ረግጦ በሰላም የመኖር መብት ያገኘ ሰው፣ ሌላውም እኔም ሰብአዊ መብትን ብረግጥ

በሰላም የመኖር መብት ይኖረኛል ብሎ እንዲያስብ እና ተጠያቂነት የለም ብሎ ከስጋት በነጻ እንደፈለገ ዜጎች ላይ ከሕግ ውጭ የሚደረጉ ነገሮችን የማስተማር መጥፎ ልምድ እድል ስለሚሰጥ በዚሁ ዙሪያ ምን አለ እየተሰራ ያለበት። የተከበሩ ዶክተር አንጋሳ ያነሱት ጥያቄ በተለይ በተለይ ኦሮሚያ ክልልን በሚመለከት

ያለ የሰብአዊ መብት አያያዝ ሁኔታ፣ የፍርድ ቤቶች ውሳኔ ያለመከበር፣ ቅርንጫፍ ስፈት ቤቶች የሚገጥሟቸው ተግዳሮቶች በሚል ያነሷቸው በሙሉ ትክክለኛ ነጥቦች ናቸው። በጣም ውስብስብ ስር የሰደዱ ችግሮች አሉ፣ የረጅም ጊዜ መፍትሄ የሚፈልጉ አቅም በፈቀደ መጠን ጥረት እናደርጋለን። ቅድም እንዳልኩት ነው። ብዙ ብዙ ምክረ ሀሳቦች አሉ፣ ተግባራዊ ያልተደረጉ ተግባራዊነታቸውን መከታተል እና ማስፈጸም ይጠይቃል። ይሄ ደግሞ ያው በእኛ አቅም ብቻ ሳይሆን ምናልባት

ከኛ የተሻለ አቅም ይኖረዋል ብለን የምናስበው እንደውም ምክር ቤቱ ስለሆነ ምክር ቤቱ እነዚህን አስፈጻሚ አካሎች በሙሉ የበለጠ አበክሮ መጠየቅ አለበት ብለን ነው የምናስበው።

የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በሌላ በኩል በሰሜን ኢትዮጵያ የነበረውን ግጭት በሰላም ለመቋጨት የተደረሰው ስምምነትና ሌሎች ግጭቶችንም በሰላም ለመፍታት የተጀመረው ጥረት ባለፉት ዘጠኝ ወራት ከተከናወኑ ተስፋ ሰጪ ያሏቸው እርምጃዎችና ጅማሮዎች መካከል እንደሆኑ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።

በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት በታንዛኒያ የጀመሩትን የሰላም ድርድር በአፋጣኝ እንዲቀጥሉ ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ወይም ኤፌኮ ጥሪ አቀረበ። ፓርቲው በትላንትና ሁለት በሰጠው መግለጫ ላይ የተናገሩት የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና የሰላም ድርድሩ እንዲሳካ ዓለም አቀፉ ማህበረሰብና የሚመለከታቸው አካላት እገዛ እንዲያደርጉ ጠይቀዋል። በሌላ በኩል የሀገራቸው የነፃነት ቀን በተከበረበት ስነስ

ስርዓት ላይ የተናገሩት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በመንግስትና በኦሮሞ ነጻነት ሰራዊት መካከል ቀጣይ ውይይቶች እንደሚኖሩ ተስፋ እናደርጋለን ብለዋል። ፀሐይ ዳምጠው ተጨማሪ አላት።

ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የሰጠው መግለጫ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ በአካሄዱት የመጀመሪያ ዙር የሰላም ውይይት ላይ ያተኮረ ነው። ሁለቱም ወገኖች በፕሪቶሪያ የሰላም ንግግር እንደቆመው የሰሜን ኢትዮጵያው ጦርነት ሁሉ ልዩነቶቻቸውን በሰላማዊ ድርድር እንዲፈቱ ፓርቲው ሲጠይቅ መቆየቱን ኦፌኮ አስታውሷል። አሁንም ሁለቱ ወገኖች የሰላም ውይይት መጀመራቸው ትልቅ እምርታ መሆኑን

በፓርቲው ቃል አቀባይ አቶ ሱልጣን ቃስም በተነበበው መግለጫው አመልክተዋል። በታንዛኒያ ሲካሄድ የሰነበተው የመጀመሪያ ዙር ድርድር መጠናቀቁን ተከትሎ ሁለቱ ወገኖች ቀጣዩን ድርድር በማፋጠን ህዝባችን ለተጠማው ሰላም ቅድሚያ እንዲሰጡ

እናሳስባለን። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና በሀገሪቱ ሰላምና መረጋጋት እንዲረጋገጥ ሁለቱም ወገኖች ድርድሩን በአፋጣኝ መቀጠል አለባቸው ብለዋል። በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት መካከል በታንዛኒያ ሲደረግ የቆየውን የሰላም ድርድር ስኬት በተመለከተ የኦፌኮ አቋም ምንድን ነው? በሚል ከጋዜጠኞች ለተነሳው ጥያቄ ምላሽ የሰጡት ፕሮፌሰር መረራ ጉዲና ተከታዩም ብለዋል

እንድትሻገር የሚመክሩ የሚገፉ የሚያበዳድሩ ጉልበትም ምንም እውቀትም ያላቸውን ይኑሩ አይኑሩ ሊተኛ አይደለንም። ሀቀኛ አደራዳሪዎች፣ ገለልተኛ አደራዳሪዎች፣ ግፊት ማድረግ የሚችሉ አደራዳሪዎች ከተፈራረሙ በኋላ ደግሞ ስራ ላይ መዋሉ የመቆጣጠር የሚችሉ አንቴባቲፍታል ይሄኛው ተሰጥቷል ማለት የሚችሉ

ኃይሎች ያስፈልጋሉ ይህንም መኖራቸውን እርግጠኛ አይደለም።

ፕሮፌሰር መረራ አክለውም በውስብስብ የፖለቲካ ኩነቶች ላይ መወያየት ይቻል ዘንድ ድርድሩ ቀሪ የኦሮሞ የፖለቲካ ድርጅቶችንም እንዲያሳትፍ ጠይቀዋል። ለሀገሪቱ የፖለቲካ ችግር መፍትሄው የፖለቲካ ውይይት ነው በማለትም አመልክተዋል። የኦሮሞ ፌዴራሊስት ኮንግረስ በመንግስትና በኦሮሞ ነጻነት ሰራዊት መካከል የሰላም ውይይቱ እንዲቀጥል ጥሪ ያቀረበው ልዩ ልዩ አካላትም ተመሳሳይ ጥሪ በማቅረብ ተስፋቸውን እየገለጹ ባለበት ወቅት ነው።

247ኛው የዩናይትድ ስቴትስ የነጻነት ቀን ከእለቱ ቀደም ብሎ በተከበረበት አዲስ አበባ በሚገኘው የሀገሪቱ ኤምባሲ በተካሄደው ስነ ስርዓት ላይ የተናገሩት የኤምባሲው ጉዳይ ፈጻሚ አምባሳደር ትሬስ ጃኮብሰን በመንግስትና በህወሓት መካከል የተፈረመውና ስድስት ወር ያስቆጠረው የሰላም ስምምነት እንዲሁም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተካሄደው የአንደኛ ዙር ውይይት አንስተዋል።

Recently, we've had the first round of talks between the government and the OLA, and we hope for future rounds. በቅርቡ በመንግስትና በኦሮሞ ነጻነት ሰራዊት መካከል የመጀመሪያ ዙር የሰላም ውይይት ተካሂዷል። ቀጣይ ውይይቶች እንደሚኖሩ ተስፋ እናደርጋለን። እነኚህ ሂደቶች በተመለከተ ያለኝ ተስፋ አካታች እንዲሆን ነው ብለዋል።

አምባሳደር ትሬዝ የኢትዮጵያ መንግስት ከመጀመሪያ ዙር ውይይት መጠናቀቅ በኋላ ባወጣው መግለጫ ግጭቱን በዘላቂነትና ሰላማዊ በሆነ መንገድ ለማስቆም እንዲቻል ሁለቱም አካላት የሰላም ውይይቱን መቀጠል አስፈላጊ መሆኑ ላይ ተግባብተዋል ብለዋል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ የሰላም ውይይቱ በመቀጠሉ አስፈላጊነት ላይ ተመሳሳይ ሀሳብ አንጸባርቋል። ቀጣይ ዙር ውይይት ግን መቼ እንደሚካሄድ በሁለቱም አካላት የተገለጸ ነገር የለም። በሁለቱ ወገኖች መካከል የተካሄደው የመጀመሪያ ዙር

የሰላም ድርድር በአንዳንድ ጉዳዮች ላይ ከስምምነት ላይ ሳይዳረስ መጠናቀቁ የተገለጸው ባለፈው ሳምንት ነበር። ከስምምነት ላይ ያልተደረሰባቸው ጉዳዮች ምን እንደሆኑ ግን በዝርዝር አልተጠቀሰም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

በተከታይ የምናልፈው ወደ አፋር ክልል ይሆናል። በአፋር ክልል ገቢ ረሱ ዞን ሶስት የሀንሩካ ወረዳ የብልጽግና ፓርቲ የአደረጃጀ ጽህፈት ቤት ኃላፊ አቶ ኡመር ለማን ጨምሮ ሰባት ሰዎች በታጣቂዎች ጥቃት መገደላቸው ተገለጸ። የገቢ ረሱ ዞን ሶስት የብልጽግና ጽህፈት ቤት ኃላፊ አቶ ሐሰን ዲንም አቶ ኡመር ለማና ወንድማቸው በታጣቂዎች መገደላቸውን አረጋግጠዋል። መስፍን አራጌ ዝርዝራለሁ

ስማቸው እንዲጠቀስ ያልፈለጉና ድምፃቸው እንዲቀየር የጠየቁ የከባድ መኪና አሽከርካሪ በኦሮሚያ ክልል ምስራቅ ሸዋ ዞን ወልንጭቲ አካባቢ ከትላንት በስቲያ በተሰነዘረ ጥቃት የአፋር ክልል ብልጽግና አመራር ኡመር ለማን ጨምሮ ሰባት ሰዎች መገደላቸውን ተናግረዋል። አሽከርካሪዎች በሰላማዊ መንገድ ነው ብሎ በሰላም እየተጓዙ እያሉ አጋጣሚ ሆኖ በውልንጭቲ እንደውም ከድሮ የዘረፋ ቦታ በተለየ መልኩ በጣም ለውልንጭቲ በቀረበ ከአምስት ኪሎ

ሜትር ባልበለጠ ርቀቱ መጥተው ነው። ዘረፋውንም አካሄደው አሽከርካሪዎችን ገለው ዳለ የነበረ ንብረት ዘርፍ ሄዱ። ሰባት አካባቢ የሞቱ አሉ። ከዛ መካከልም በአጋጣሚ የአፋር ክልል የብልጽግና ጽሕፈት ቤት ኃላፊ የሆኑ አንድ ግለሰብም እሳቸውም ተገለዋል። ከነ ወንድማቸው አምስቱ አሽከርካሪዎች ናቸው የሞቱ አሽከርካሪዎች ግን፣ ቢያንስ የዜና ሽፋን እንኳን አላገኙም። ከዛ ውጭ የተረፉ አሽከርካሪዎች አሉ። አስተያየት ሰጪው ጥቃቱ የተፈጸመው በብዙ

ተሽከርካሪዎች ላይ መሆኑን ይናገራሉ። የተለያዩ ተሽከርካሪዎች ናቸው። አይሲዞ አለ፣ ሲኖ ትራክ፣ በሸልቶ የሚሄዱ ተሳቢ የሌላቸው አሉ፣ የቤት መኪኖች አሉ፣ ፒካፕ ቦቴዎች አሉ። ቦቴው ራሱ በጥይት ተመትቶ ነዳጅ እየፈሰሰ ነው ያለው።

ከአዳማ ወደ አዋሽ በሚወስደው መንገድ ላይ በተፈጸመው በዚሁ ጥቃት ከተገደሉት ሰዎች አንዱ የአፋር ገቢረሱ ዞን ሶስት የሃንሩካ ወረዳ ብልጽግና ፓርቲ አደረጃጀት ጽህፈት ቤት ኃላፊ አቶ ኡመር ለማ እንደሚገኙበት ፓርቲው ባወጣው መግለጫ አስታውቋል። የጥቃቱ ፈጻሚዎች ማን እንደሆኑ ፓርቲው በቀጥታ ያለው ነገር የለም። የገቢረሱ ዞን ሶስት ብልጽግና ጽህፈት ቤት ኃላፊ ሐሰን ዲን ለአሜሪካ ድምፅ በሰጡት አስተያየት የሰላሳ አምስት ዓመቱ ዑመር ለማ አባታቸውን አዲስ አበባ አሳክመው

ወደ ቤታቸው በመመለስ ላይ ሳሉ መገደላቸውን ገልጸዋል። ትናንትና ወዲያ ማታ ምሽት ሁለት ሰዓት አካባቢ የእኛ ባልደረባ የነበረው ወንድማችን ባልታወቀው ታጣቂ በናዝሬት እና ከውልንጭት ያለፍ ብሎ ባሎት አካባቢ ላይ ባልታወቁ ታጣቂዎችን ቤተሰቦችን ሕክምና ወስደው ነበረ ከዛ ሲመላስ በተካፈተው ድንገተኛ ቶክስ ሞቶብናል። ነው ወንድማችን በጣም በስራ ታታሪ በጣም ጎበዝ ነበረው። በጥቃቱ የአቶ ኡመር ወንድም አብረው ሲገደሉ መኪና ውስጥ ከነበሩት አራት ሰዎች ለሕክምና የሄዱት

አቶ ኡመርን አባት ጨምሮ ሁለት ሰዎች መትረፋቸውን አስታውቀዋል። አክለውም መንግስት በተቀናጀ መልከው ተመሳሳይ የጸጥታ ችግሮችን መከላከል እንዳለበት ጥቃቱ ያሳያል ብለዋል። እዚህ አካባቢ ላይ ያለሁትን የአካባቢ ሰላምን መጠበቅ እንዳለብንና መስራት እንዳለብን ነው የሚያሳዩና እዚያው አካባቢ ያሉትን የኦሮሚያው

አመራሮችም በዚህ ደረጃ አካባቢዎችን ቀኝታዊ ስራዎች እያደረጉ ለምን ዜጎችም ወጥቶ መግባቱን መቻል ያለበት ነገር ነው። መፍጠር አለብን እና በዚህ በዚህ ላይ ተባብሬ መስራት አለብን የሚል ነገር ነው። የሀሩካ ወረዳ ብልጽግና ፓርቲ አደረጃጀት ጽፈት ቤት ኃላፊ ኡመር ለማ የግድያ ዜና የተሰማው የብልጽግና ፓርቲ ስራ አስፈጻሚና የአማራ ክልል ብልጽግና ጽፈት ቤት ኃላፊ ግርማ የሽጠላ ከተገደሉ ዘጠኝ ቀናት በኋላ ነው። አቶ ኡመር ባለትዳርና የአምስት ልጆች አባት እንደሆኑ ከገቢ ረሱ ዞን ሶስት ብልጽግና ጽፈት ቤት የተገኘው መረጃ

ያመለክታል የሟቾቹን ቁጥርና ስለደረሰው ጉዳት ከምስራቅ ሸዋ ዞን አመራሮች መረጃ ለማግኘት ያደረግነው ሙከራ አልተሳካም ለአሜሪካ ድምፅ መስፍን አራጌ ከደሴ

ተከታዩ ዘገባ ደግሞ ወደ ትግራይ ክልል ነው የሚወስደን። በትግራይ ክልል ጦርነቱን ተከትሎ በትምህርት ቤቶች የተቀበሩና የተጣሉ ተተኳሾችን የማጽዳት ስራ እየተከናወነ መሆኑን የክልሉ ትምህርት ቢሮ አስታወቀ በክልሉ እስካለፈው ሳምንት ድረስ በ1544 ትምህርት ቤቶች

ቅጥር ግቢ ውስጥ በተካሄደ ፍተሻ 1230 ተተኳሾች ተቀብረውና ተጥለው መገኘታቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ለአሜሪካ ድምጽ ገልጸዋል። የቢሮ ኃላፊው ከትምህርት ቤቶቹ ቅጥር ግቢ ውጪ በብዛት ሊኖሩ እንደሚችሉ በመረዳት ማህበረሰቡ ተገቢ ጥንቃቄ እንዲያደርግም ጠይቋል። ጉዳዩን የተከታተለው ሙልጌታ ጽበሃ ተከታዩን ዘገባ ልኳል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ ኃላፊ

ዶክተር ኪሮስ ግሮሽ ለአሜሪካ ድምፅ በሰጡት ማብራሪያም በጦርነቱ ምክንያት በክልሉ ትምህርት ቤቶች ከመውደማቸው በተጨማሪ በየትምህርት ቤቱ የተቀበሩና የተጣሉ ተተኳሾች በመኖራቸው እነርሱን የማጽዳት ስራ እየተከናወነ መሆኑን ገልጸዋል። በክልሉ ትምህርት ለመጀመር ከተወሰነ ወዲህ ጊዜያዊ አስተዳደሩ ተረክቦ በሚያስተዳድራቸው አካባቢዎች የሚገኙ ትምህርት ቤቶች ከተተኳሾች የሚያጸዱ 316 ባለሙያዎች ከሚያዚያ

ዘጠኝ ቀን ጀምሮ በአራት አቅጣጫዎች በመመደብ የፍተሻ ሂደት መጀመሩን ተናግረዋል። ፈተሻ ጠና በአሁኑ ጊዜ ፍተሻው እየተገባደደ ይገኛል። ከሚያዝያ 19 እስከ 25 ቀን 2015 ዓ ም በ1544 ትምህርት ቤቶች በተካሄደ ፍተሻ 1231 ልዩ ልዩ ተተኳሾች ተገኝተዋል። አንዳንዶቹ ተቀብረው ገሚሶቹም እንዲሁ ተጥለው ነው የተገኙት።

ፍተሻውና የማጽዳት ስራው ቀጥሏል። በቅርቡም ይጠናቀቃል። ተፈትሸው እንዲጸዱ በተደረጉ ትምህርት ቤቶች ትምህርት እየተጀመረ ነው ያሉት ኃላፊው ከትምህርት ቤቶች ውጭ ተተኳሾች በብዛት ሊኖሩ ስለሚችሉ ማህበረሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ አስጠንቅቀዋል።

ባለፈው ሳምንት ትምህርት ከተጀመረ ወዲህ በትምህርት ቤቶች በተጣሉ ወይም በተቀበሩ ተተኳሾች የደረሰ ጉዳት ስለመኖሩ የተጠየቁት ዶክተር ኪሮስ እስካሁን የደረሰን መረጃ የለም ሲሉ

ምላሽ ሰጥተዋል። በባለሙያዎች ተፈትሸው ከተተኳሾች እንዲጸዱ ከተደረጉ ትምህርት ቤቶች አንዱ በሰሜን ምዕራባዊ ዞን ትግራይ ታህታይ ቆራሮ ወረዳ የሚገኘው ሰመማ አንደኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ዳይሬክተር መምህር መድሃን የበርህም በጦርነቱ ወቅት ትምህርት ቤቱ በቃጠሎ መጎዳቱን አውስተው በአሁኑ ጊዜ ከተቀበሩና ከተጣሉ ተተኳሾች በባለሙያዎች እንዲጸዳ በማድረግ ተማሪዎች በዛፍ ጥላ ስር እየተማሩ እንደሚገኙ ገልጸዋል።

መሳሪያ ቅኝቶች አንድ ሶስት ተገኝተው በሚመለከታቸው ባለሙያዎች ተነስተው ወደሚመለከተው ቦታ ወስደውታል። ለተማሪዎች ትምህርት ለመጀመር የሚያስችል ሁኔታ ፈጥረናል። በመንግስትም በራሳችን በአካባቢ ማህበረሰብ ከሶስት አመት በላይ ተቋርጦ የቆየው ትምህርት ባለፈው ሳምንት ከተጀመረ ወዲህ በወደ ትምህርት ገበታ የሚመለሱ ተማሪዎች ቁጥር እየጨመረ እንደሆነ የክልሉ የትምህርት ቢሮ ኃላፊ አመልክተዋል። ሓደ ሽ

18 አብያተ ትምህርቲ ናብ ስራሕ ተመሊሰን ኣለዋ ተቋርጦ የቆየው ትምህርት ባለፈው ሰኞ ሚያዝያ 23 ቀን ከተጀመረ በኋላ እስከ ሐሙስ ሚያዝያ 26 ቀን ድረስ በ1218 ትምህርት ቤቶች ትምህርት ተጀምረዋል ትምህርት መጀመር የሚገባቸው ሌሎች ትምህርት ቤቶች የተፈናቃዮች መጠለያ በመሆናቸው እስካሁን ትምህርት አልተጀመረባቸውም

በክልሉ በሁለት መቶ ትምህርት ቤቶች የተጠለሉ 182000 ተፈናቃዮች እንደነበሩ የገለጹት ዶክተር ኪሮስ ፍላጎታችን ተፈናቃዮች ወደ ቀያቸው መመለስ ቢሆንም ባለመቻሉ ለጊዜው ወደ ሌላ ማቆያ ማዕከል እንዲዛወሩ የማድረግ ስራ በየአካባቢው እየተካሄደ ነው ብለዋል። በጦርነቱ የወደሙ ትምህርት ቤቶችን ዳግም ለመገንባት ዓለም አቀፍ ተቋማትና ሌሎች በጎ አድራጊ አካላት ድጋፍ እንዲያደርጉ የክልሉ የትምህርት ቢሮ ኃላፊ ጥሪ አቅርበዋል።

ለአሜሪካ ድምፅ፣ ሙልጌታ አጽባሃም መቀለም። በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል እንደ አውሮፓውያን የዘመን አቆጣጠር

እስከ ፊታችን ሰኔ አንድ ድረስ የፌዴራል መንግስት ያለው ገንዘብ ሊያልቅ ይችላል ሲሉ የዩናይትድ ስቴትሷ የገንዘብ ሚኒስትር ጃኔት የለን በድጋሚ አስታውሰዋል። የገንዘብ ሚኒስትሯ ማስጠንቀቂያ የተሰማው ፕሬዚዳንት ጆ ባይደን የሀገሪቱን የዕዳ ጣሪያ ማሳደግ አስፈላጊ ስለመሆኑ በምክር ቤቱ ከዲሞክራትና ከሪፐብሊካን ፓርቲ አባላት ጋር ተገናኝተው ሊነጋገሩ ከተያዘው እቅድ

ጥቂት ቀናት አስቀድሞ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ተደቅኗል የሚባለውን ፈታኝ ሁኔታ አስመልክቶ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ምክር ቤቱ እርምጃ ካልወሰደ

የገንዘብና የምጣኔ ሀብት ቀውስ መከተሏ አይቀሬ ነው። የብድር ጣሪያውን ከፍ በማድረግ የፌዴራል መንግስቱ ተጨማሪ ገንዘብ መበደርና የሚጠበቁበትን ክፍያዎች በአግባቡ መክፈል እንዲችል ማድረግ ያስፈልጋል ሲሉ የገንዘብ ሚኒስትሯ ከኤቢሲ ቴሌቪዥን ጣቢያ ዚስ ዊክ ከተባለው ፕሮግራም ጋር ባደረጉ ቃለምልልስ ወቅት አስጠንቅቀዋል።

ለዕዳ የሚከፈል የወለድ ክፍያ ይሁን ለጡረተኞች ወይም ለአረጋውያንና ለአረጋውያን የህክምና አገልግሎት አቅራቢዎች የሚደረግ ወጪ ሁሉንም የሚጠበቁብንን ክፍያዎች አሟልቶ ለመክፈል የሚያስችል በቂ ገንዘብ አይኖረንም። ሊከተሉ የሚችሉ ዓለም አቀፍ አንድምታ ያላቸው ጣጣዎችም ይጠበቃሉ ስ

የዩናይትድ ስቴትስ ግምጃ ቤት የሚሰጣቸው ዋስትናዎች በዓለም አቀፉ የገንዘብ ስርዓት ውስጥ አስተማማኝ ስፍራ ያላቸው ናቸው። ዩናይትድ ስቴትስ ሁሉንም ዕዳዋን በጊዜው አሟልታ መክፈል ተሳናት ማለት ግን የመበደር አቅምና የመክፈል ብቃታችንን ጥያቄ ውስጥ ይከተዋል።

ፕሬዚዳንት ጆ ባይደን በያዝነው ሳምንት መጀመሪያ በምክር ቤቱ ከሁለቱም ፓርቲዎች አመራር አባላት ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የዲሞክራት አባላት የመንግስቱ የመበደር ጣሪያ ያለምንም ቅድመ ሁኔታ እንዲጨምር ሲሉ ግፊት ሲያደርጉ ቆይተዋል። ሪፐብሊካን የምክር ቤት አባላት በበኩላቸው የፌዴራል መንግስቱ ወጪ እንዲቀንስ ነው የሚጠይቁት። ከሪፐብሊካን ወገን የሆኑት ሴናተር ላንክፎርድ ናቸው። ለኤቢሲ ቴሌቪዥን ጣቢያው ዲስ ዊክ የተሰኘው ፕሮግራም

የሰጡት አስተያየት ተፈጻሚ ሆኖ ማየት ስለሚሹት ጉዳይ የተናገሩት፣ በመንግስት መስሪያ ቤቶች ብክነት መኖሩን ማንም ያውቃል። ቁጭ ብለን እንወያይበትና ቅድሚያ የሚሰጣቸው ነገሮች ምንድን ናቸው? በእነዚያ ቅድሚያ በሚሰጣቸው ጉዳዮች ላይስ ወጪ የሚደረገው ገንዘብ እንዴት እንፈጽማለን የሚሉትን ጥያቄዎች በማንሳት ነገሮችን ሊያስተካከል መሆናችንን ማረጋገጥ አለብን።

ከአሁን ቀደም በተለያዩ ጊዜያት ከሁለቱ ፓርቲዎች በተመረጡ ፕሬዚዳንቶች አስተዳደር ወቅት ለድርዘን ያህል ጊዜያት እንደተደረገው ሁሉ አሁንም ያለ አንዳች ቅድመ ሁኔታ የብድር ጣሪያው መጨመር እንዳለበት በመግለጽ ፕሬዝዳንት ባይደን በመንግስት የመበደር ጣሪያ ጉዳይ ከተቀናቃኙ የሪፐብሊካን ፓርቲ አባላት ጋር እስካሁን አልደራደርም እንዳሉ ናቸው። የተወካዮች ምክር ቤት የዲሞክራቱ መሪ ሃኪም ጀፍሪስ በበኩላቸው

ለኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ የተሰኘ ፕሮግራም ሲናገሩ ፓርቲያቸው ባይደንን በመደገፍ አንድ ነው ይላሉ። ምንም ይሁን ምን በመጨረሻ ሁሉም ሰው የሚቀርቡትን የትኛውንም አይነት የህግ ረቂቆች ካላቸው ፋይዳ እና ከሚኖራቸው አንዳምታ አንጻር ነው የሚገመግመው።

አሁን ያለነው ግን ከፕሬዚደንት ባይደን እና ከእንደራሴዎች ምክር ቤት ዲሞክራቶች ጋር በተቃርኖ አቅጣጫ የተያዘ ሽቅድምድም የሚደረግ እንቅስቃሴ ውስጥ ነው። ለአሜሪካ ሕዝብ የሚበጁ ትክክለኛውን ነገሮች ነው ማድረግ የምንሻው። ዩናይትድ ስቴትስ እዳዋን ሳትከፍል የቀረችበት ጊዜ ኖሮ አያውቅም። ከመንግስት ግምጃ ቤት ያለው ገንዘብ በመጪው የበጋ ወራት ውስጥ ይሟጠጣል ተብሎ በሚጠበቅበት በሁለቱም ወገኖች መካከል ለሚደረግ ጥሪ ለሚደረግ ድርድር ጥሪው ከቀን ወደ ቀን እየጨመረ ነው።

እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ መሰናዶቻችን ነው የምንሸጋገረው። የመጀመሪያው ቅንብራችን የሚሆነው ሀኪሞን ይጠይቁ ነው።

ሐኪሞን ይጠይቁ በምሽቱ ቅንብሩ ስማቸውን ያልገለጡ አድማጭ ያደረሱንን ከፊኛ ከኩላሊት ከሽንት ቧንቧ እና ሌሎችም የተለያዩ የጤና ችግሮች ጋር ሊያያዝ የሚችል የህመም አይነት የተመለከተ ጥያቄ የባለሙያ ምላሽ ይዟል። ማብራሪያውን የሚሰጡን እንግዳችን ራሳቸውን ከሚያስተዋውቁበት ይጀምራል። አሉላ ከበደን ያነጋገራቸው መኳንንት አስፋው ባላለሁ ይባላለሁ በጥቁር አንበሳ ሆስፒታል የቀዶ ህክምና ክፍል

የኩላሊትና የሽንት የሽንት አካላት ቀዶ ሕክምና ስፔሻሊስት እና የኩላሊት ንቅለ ተከላ ሱፐር ስፔሻሊስት ሐኪም ነኝ። አሁን እዛው በማስተማር ላይ እገኛለሁ። አመሰግናለሁ ዶክተር መኳንን። የእርስዎን ሙያ የሚመለከቱ ጥያቄዎች ከአድማጮች ደርሰውኛል። ሽንት ቶሎ ቶሎ የሚመጣበትንና በመጣም ጊዜ መቋጠር የሚያስቸግርበትን የህመም ሁኔታ ይመለከታል። ስማቸው እንዳይገለጽ ጠየቁን አድማጫችን ያደረሱን ቀዳሚ ጥያቄ

ይህን ከህመም ጋር ሊያያዝ የሚችል ሁኔታ ከማየታችን በፊት ተፈጥሯዊውን ሽንት በኩላሊት አማካኝነት ከተሰራ በኋላ ከሰውነት የሚወገድበትን መሰረታዊ መንገድ በሚያስረዱበት ብንጀምር። እንግዲህ ሽንት በኩላሊት ከተሰራ ወይም ከተጣራ በኋላ ወደ ፊኛ ይገባል። ፊኛ ውስጥ ሲጠራቀም ፊኛ በከፍተኛ የመለጠጥ ስሜት

ዝቅተኛ ግፊት በመፍጠር ሽንት እንዲጠራቀም ይደረጋል። ይሄ ማጠራቀም ሂደቱ ነው። ግፊቱ በጣም በጣም የመጨረሻ ዝቅተኛ ነው። በቀላሉ የሚለጠጥ ነው። ፊኛ በዛ ሂደት ለተወሰነ ሰዓት ከአራት መቶ እስከ ስድስት መቶ ሲሲ ሽንት መያዝ ይችላል። በዛ ሁኔታ ሽንት ይጠራቀማል። ይህ ሲሆን እንግዲህ የነርቭ ጫፎች አሉ ፊኛን የሚያንቀሳቅሱ እና እነዚህ የነርቭ ስሮች በቂ የሆነ የሽንት መኖሩ ሲያረጋግጡ

የፊኛ ጡንቻ እንዲኮማተር እና የሽንት መቆጣጠሪያ ስፊንክተር የምንለው ወይም የሽንት መቆጣጠሪያ ጡንቻው እንዲከፈት በማድረግ በተቀናጀ ሁኔታ ሽንት ከፊኛ ወደ ውጭ እንዲወጣ የሚያደርግ ሂደት እንዲፈጠር ያደርጋሉ።

ይሄ ተፈጥሯዊ ሂደቱ ነው። ለመሆኑ ምን ሲሆን ነው ይህ ተፈጥሯዊ ስርዓት የሚፋለሰው እና ሰዎች በተለምዶ ረዘም ላለ ሰዓት ሽንት መያዝ መቋጠር፣ እና ይሄ ቶሎ ቶሎ መጣሁ የሚለው ስሜት ብዙ ጊዜ እንዲሸኑ የሚያደርገው ምን ሲፈጠር ነው? እንግዲህ ሽንት ቶሎ ቶሎ መምጣት፣ ድንገተኛ የሆነ የማጣለፍ ስሜት እና አንዳንዴም ያው ማዘጌት የማይቻልበት አጋጣሚ ይፈጠራል።

በዚህ አይነት በሽተኞች እንግዲህ እኛ ኦቨርአክቲቭ ብላደር የምንለው ይሄ የሽንት ፊኛ በጣም አክቲቭ ወይም ደግሞ ቁጡ የሆነ ፊኛ ሲኖረን የሚፈጠር ነገር ነው። ምክንያቶቹ የነርብ ችግር ሊሆን ይችላል። አንዳንድ ሰው ለምሳሌ የነርብ ጉዳት ሲኖርበት ስፓይነል ኮርድ እንጁሪ የምንለው ስትሮክ ሲኖር

ወይም ደግሞ የነርቭ ህመሞች አሉ። ህብለሰረሰር ነርቦች የሚያጠቁ በሽታዎች እነሱ ሲኖሩ፣ ስኳር በሽተኛ ሲሆን፣ አንዳንድ ጊዜ ደግሞ የፊኛ መዘጋት ሲኖር፣ የፊኛ ጡንቻ ከመጠን በላይ ሲዳብር፣ በቀላሉ ቁጡ ነው የሚሆነው እና በዚህ ጊዜ ሽንት በከፍተኛ ግፊት እና ስሜት ስለሚመጣ ሽንትን ለመቋጠር አንዳንድ በጣም ይቸገራሉ ሰዎች

አንዳንድ በሽታዎች ደግሞ በማይታወቅ ምክንያት አንዳንድ ሰዎች ደግሞ ፊኛቸው በተፈጥሮ እንደዚህ አይነት የቁጣ ስሜት ይኖረዋል እና ትንሽንት ለመያዝ ትግስት ያጣል እና በዛ ጊዜ ከፍተኛ የማጣደፍ ስሜት ይኖራቸዋል። ከማጣደፉም አልፎ አንዳንዴ እስከ ማምለጥም ሊደርስ ይችላል እና እነዚህ አይነት ሰዎች ብዙ ጊዜ በብዙ ነገር ይቸገራሉ። አንደኛው ኳሊቲ ኦፍ ላይፋቸው የአኗኗር ዘያቸው በጣም የተረበሸ ነው የሚሆነው። በገንዘብም በሳይኮሎጂካሊም ብዙ ችግር ውስጥ ይገባሉ።

ማህበራዊ ግንኙነታቸው በጣም የተረበሸ ነው የሚሆነው። የገንዘብና የስነ ልቦና ችግር ያሉት ሰዎች ለወትረው ከሌሎች ጋር ተቀላቅለው ረጅም ሰዓት የሚሰሩበት ሁኔታ አዳጋች በመሆኑ ስራቸውን መስራት ይሳናቸዋል እያሉን ነው። ትክክል። እሱ ብቻ ሳይሆን መድኃኒቶች አንዳንድ ብናዛቸው መድኃኒቶች ያሉ እነሱም መግዛት ራሱ ከባድ ነው። ያም አለ ስራም በትክክል መስራት ስለማይችሉ ስራቸው ላይ ትኩረት አድርገው ለመስራት ይቸገራሉ። ዶክተር ምኳንንት ጠያቂያችን ያነሱት ሌላ ተዛማች ጥያቄ

ሽንት ሸኑ በኋላ ያለቀ ያለ መምሰል ጨርሶ ሽንታቸውን ከሄዱም በኋላ እንደገና ያለ የሚመስልበት ሁኔታ የሚፈጥረው የታወቀ ምክንያት አለው። ትክክል። የታችኛው የሽንት አካላት ምልክቶች የምንላቸው ነገሮች አሉ። ለምሳሌ ቶሎ ቶሎ መምጣት፣ ማጣደፍ፣ አንዳንድም ሽንት ማምለጥም ሊኖር ይችላል። አንዳንዴ ደግሞ የሽንት ፍሰቱ በጣም መስተጓጎል፣ በደንብ ያለመውጣት ነገር

ሸንተው ከጨረሱ በኋላ እንደገና መጀመር ወይም እየተንጠባጠበ ለረጅም ሰዓት መቆየት፣ እነዚህ እነዚህ ነገሮች ይኖራሉ። እነዚህ ነገሮች እንግዲህ ብዙ ጊዜ የሚከሰተው የሽንት መውጫ መንገዱ ሲዘጋ፣ ፊኛችን ሙሉ ሽንቱን አያስወግደውም። የተወሰነ ሽንት ወደኋላ ይቀራል ፊኛችን ውስጥ ይቀራል። ስለዚህ ይሄ ፊኛ ቶሎ ቶሎ የመሙላት ባህሪ ይኖረዋል። ቶሎ ቶሎ ሲሞላ ደግሞ ሽንትም ቶሎ ቶሎ ይመጣል።

በዛ ላይ ደግሞ የተወሰነ ሽንት ወደ ወደኋላ ሲቀር በሽተኛው ጨርሶ የአለመሽናት ስሜት ይኖረዋል። ፊኛው አሁን ሙሉ እንደሆነ ነው የሚሰማው እና በዛ ምክንያት ሽንት ቤት የመመላለስ ሁኔታ ይኖራል። እንደገና ደግሞ ጀምሮ ጨረስኩ ብሎ ሲሄድ እንደገና የመመለስ መል ብዙ ጊዜ እንደዚህ ነገሮች የሚከሰቱት እንግዲህ ጨርሶ ከአለመሽናት ይመጣል። ይሄ ደግሞ ኦብስትራክሽን ምለው ለምሳሌ የፕሮስቴቲቲ የሽንት ቱቦ ጥበት ጠጠር ናም ሲኖራቸው

በዚህ ጊዜ ይሄ ነገር ሊከሰት ይችላል። የመጨረሻው ጥያቄ ችግሮችን ሁሉ ካዩ በኋላ መፍትሄ ይገኛሉ የሚለው ነው። መንስኤዎቹ የተለያዩ ሊሆኑ እንደሚችሉ እንዳስረዱን ሁሉ ምናልባት መፍትሄዎቹም ያንን ያህል ሊለያዩ ይችላሉ።

በመሰረቱ ግን ይሄ አድፎ የሚመጣ ተደጋግሞ የሚመጣ መጣው መጣው የሚል ሽንት ሁኔታ ያለው ሰው መያዝ መቋጠርም የሚያስቸግረው ሰው በሕክምና ይረዳል ወይ? በነገራችን ላይ ይሄ ከፍተኛና ድንገተኛ ሽንት ማታደፍ እና አንዳንዴ ሽንት ማምለጥ ችግር የብዙ ሰዎች ችግር ነው። በጣም እኮ የተለመደ ነው።

ያው ወጣት ሴቶች ላይ፣ በእድሜ ገፋሉ ሰዎች ላይ፣ አንዳንድ ጊዜ ደግሞ ወንዶች ላይ በተለይ ደግሞ እነዚህ ፕሮስቴት እጢ ያለባቸው ሰዎች ላይ በዛ ብሎ ይታያል። ይሄ ቁጡ ፊኛ የምንለው ችግር ሙሉ ለሙሉ ማጥፋት አስቸጋሪ ነው። መነሻ ምክንያቱን በትክክል መዛመድ ነገር ይኖረዋል እንጂ በትክክለኛ መንገድ ይሄ ነው ተብሎ ምክንያቱን ለማወቅ ያስቸግራል አብዛኛውን ጊዜ።

ምክንያቱ ካልታወቀ ደግሞ ሕክምናውን ብዙ ጊዜ ምልክቶቹን ማከም ላይ ነው የሚያተኩረው እና ሙሉ ለሙሉ ለማጥፋት አስቸጋሪ ነው። ብዙዎቹ ሰዎችን ደግሞ ሙሉ ለሙሉ እንደማይጠፋ አውቀው ብዙ ጊዜ ከአንዳንድ ነገሮች እንዲጠነቀቁ ምክር ነው ብዙ ጊዜ የምንሰጣቸው። ለምሳሌ የአኗኗር ዘያቸውን ማስተካከል፣ ፈሳሽ ወሳሰዳቸውን ማስተካከል፣ ሽንት የሚያበዙ ነገሮችን ለምሳሌ እንደ ቡና፣ ሻይ፣ ኮካኮላ ወይም ቢራ ነገሮችን መቀነስ

ፈሳሽ ወሳሰዳቸው ብዙ ጊዜ ከማታ ይልቅ ቀን አካባቢ ማድረግ። ሌላው ደግሞ የፊኛን ጡንቻ በደንብ ሽንት ለመቆጣጠር እንዲያስችል ማለማመድ የፔልቪክ ፍሉር ኤክሰርሳይዝ እንለዋለን። እሱን ማስተካከል። እነዚህን ካደረጉ በኋላ የማያስተካከል ከሆነ አንዳንድ መድኃኒቶች አሉ የነርቭ እንቅስቃሴውን ሊገድቡ ወይም ሊቀንሱ የሚችሉ እነሱን መድኃኒቶች እንዲወስዱ ማድረግ ይቻላል። ከዛ በተረፈ

በጣም ከፍተኛ ችግር ያለባቸው እና በጣም ለመቆጣጠር ወይም ደግሞ ምልክቶችን በመድኃኒትም በዚህ ቅድም ባልነው በአኗኗር ዘይቤ ማስተካከል ካልተቻለ ኦፕሬሽን የሚያስፈልጋቸው አልፎ አልፎ የተወሰኑ ሰዎች ሊኖሩ ይችላሉ። በዛ መልኩ ማስተካከል ይቻላል። አብዛኛዎቹ ጥሩ ውጤት ይኖራሉ። ዶክተር መኳንን ታስፋው ጥቁር አንበሳ ሆስፒታል የኩላሊትና የሽንት ቧንቧ ቀዶ ሐኪም እና የኩላሊት ነቀላ እና ተከላ ልዩ ሐኪም ለሰጡን ሙያዊ ማብራሪያ ለጊዜው እናመሰግናለን። ዜር ይስጠለኝ።

አመሰግናለሁ። እኔም አቶስ። በተከታይ የምናልፈው ደግሞ ወደ ሳምንታዊው የአፍሪካ ነክ ጉዳዮች ነው። የሱዳንን ወቅታዊ ሁኔታ ይዳስሳል።

በሱዳን ተፋላሚ ወገኖች መካከል በሳውዲ አረቢያ በሳምንቱ መጨረሻ ንግግር መጀመሩን ተከትሎ በካርቱም የተኩስ ማቆም ስምምነቱ በመከበር ላይ ያለ ይመስላል። በሱዳን ሰራዊትና አሬሴፍ በመባል በሚጠራው የፈጥኖ ደራሽ ኃይል መካከል ለሶስት ሳምንት ሲካሄድ በቆየ ውጊያ በመቶዎች የሚቆጠሩ ሰዎች ሲሞቱ ሀገሪቱን ወደ መፈራረስ ጠርዝ አድርሷታል። የሱዳንን ያለፉትን ጥቂት ቀናት ውሎ በተመለከተ ከተለያዩ ዜና ማሰራጫዎች

ሰዎች ያገኘናቸውን መረጃ እንግዱ ወልዴ እንደሚከተለው አሰናድቶታል። በሁለቱ የሱዳን ተፈላሚ ወገኖች መካከል የሚደረገውን ንግግር በማስተናገድ ላይ የሚገኙት አሜሪካና ሳዑዲ አረቢያ በጋራ በሰጡት መግለጫ፣ ንግግሩ የሜዲትራኒያን ባህር ዳርቻ ከተማ በሆነችው ጀዳ በመካሄድ ላይ ነው። ንግግሩ የአሜሪካና የሳዑዲ ዲፕሎማሲያዊ ጥረት መሆኑ ሲነገር ዓላማውም የሱዳን መዲና ካርቱምንና

ሌሎች ከተማዎችን ወደ ጦር አውድማ የቀየረውንና በመቶ ሺህ የሚቆጠሩ ሰዎችን ያፈናቀለውን ግጭት ማስቆም ነው። ካርቱም ዛሬ ሰኞ ጸጥ ማለቷ ቢነገርም ትናንት እሁድ ግን ውጊያው እንደነበርና ከተማዋም በጭስ ተሸፍና እንደነበር ተዘግቧል። በሱዳን እየተካሄደ ያለው ግጭት አገሪቱን ወደ ሲቪል አስተዳደር ለማሸጋገር በዓለም አቀፍ ደረጃ የሚደረገውን ጥረት አስተጓጉሏል። በግጭቱ እስካሁን 550 ሰዎች ሲገደሉ 4900 ጉዳት እንደደረሰባቸው

የአገሪቱ የጤና ጥበቃ ሚኒስቴር ይገልጻል። መያዝያ ሰባት ቀን ግጭቱ በመዲናዋ ካርቱም ከጀመረ ወዲህ አንድ መቶ ሺህ የሚሆኑ የአገሪቱ ዜጎች ወደ ጎረቤት አገሮች ግብፅ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክና ኢትዮጵያ ሸሽተዋል። 334000 ሰዎች ደግሞ በአገር ውስጥ ተፈናቅለዋል። በሁለቱ ወገኖች መካከል ንግግር በመካሄድ ላይ ባለበትም ወቅት ሱዳናውያን ወደ ግብፅ መሸሻቸውን ቀጥለዋል።

ውጊያው ከመጀመሩ በፊት በሁለቱ ተቀናቃኝ ጄኔራሎች ማለትም የአገሪቱ ጦር ጠቅላይ አዛዥ አብደልፈታህ አልቡርሃን እና ህመት ሀመቲ በመባል የሚታወቁት የፈጥኖ ደራሽ ኃይል አዛዥ ጄኔራል መሐመድ ሀምዳን ዳጋሎ መካከል አለመግባባትና ውጥረት ሰፍኖ ቆይቷል። ፈጥኖ ደራሽ ኃይሉ ወደ አገሪቱ ሰራዊት በሚቀላቀልበት ሁኔታና ጦሩ በመንግስት ውስጥ ስለሚኖረው ስፍራ ስምምነት እንዳልነበር ሲዘገብ ቆይተዋል። ግጭቱ በሱዳን ካርቱም እና በሌሎችም ከተሞች

ባለፉት ሦስት ሳምንታት በሚካሄድበት ወቅት ሱዳናውያን በጾሙ ወቅት ሁሉ በቤታቸው እንዲውሉ አስገድዷል። ግጭቱ ሲጀመር በሺህ የሚቆጠሩ ሰዎች ወደ ደቡብ ሱዳን ሸሽተዋል። ከእነዚህ ውስጥ አብዛኞቹ ከዚህ በፊት በደቡብ ሱዳን የነበረውን ግጭት ሸሽተው ወደ ሱዳን የሄዱ ናቸው። ሊና ሚጆክ ከእነዚህ አንዷ ነች። ከአስር ዓመታት በፊት ነበር ደቡብ ሱዳን ለቃ ወደ ሱዳን ሄደችው። የሱዳን ተፋላሚ ወገኖች በቤቷ አቅራቢያ ባለ አውራ ጎዳና ላይ ውጊያ ሲጀምሩ ግን

ሁለት ልጆቿን ይዛ ብቸኛ አማራጯ ወደ ሆነው ወደ ደቡብ ሱዳን ተመልሳ ሄዳለች። ሌላ አማራጭ ቢኖረኝ ኖሮ ወደ ደቡብ ሱዳን ተመልሼ አልመጣም ነበር። ሌላ የትም ቦታ መሄድን እመርጥ ነበር። ነገር ግን ምንም አይነት መንገድ የለም። ሊና በኦምዱርማን ከተማ በቤት ሰራተኛነት ተቀጥራ ትኖር ነበር። ውጊያው ሲጀምር ግን ሁለት ልጆቿና እርሷ

ወደ ደቡብ ሱዳን የሚወስዳቸው መኪና ላይ ሲሳፈሩ የሚከፍሉት በቂ ገንዘብ ስለሌላቸው ባሏዋ ወደ ኋላ ሊቀር ተገድዷል። አሁን ሁሉም ከአስር ዓመታት በፊት በጦርነት በተጎዳ ዩኒቨርሲቲ ግቢ ውስጥ ተጠልለው ይገኛሉ። እውቀቱ ሊገድለን ነው። አንዳንድ ሰዎች ምግብ ሳይበሉ ለአራት ቀናት ቆይተዋል። ምንም መተኛ ቦታ የለም። ልጆቻችንም እየታመሙ ነው።

ግጭቱ የከፋ የሰብዓዊ ሁኔታ ፈጥሯል። እስካለፈው ወር ድረስ 800 ሺህ ደቡብ ሱዳናውያን በሱዳን ይኖሩ ነበር። በካርቱም ጦርነቱ ከጀመረ በኋላ ግን 30 ሺህ የሚሆኑ ሰዎች ወደ ደቡብ ሱዳን ተሻግረዋል። 90 በመቶ የሚሆኑት ደቡብ ሱዳናውያን ናቸው። ትክክለኛው ቁጥር ከተጠቀሰው በላይ እንደሚሆን የተመድ የስደተኞች ከፍተኛ ኮሚሽን አስታውቋል። ልክ እንደ ሊና ሚጆክ ሁሉ የ36 ዓመቷ ሱዛን ዊሊያምም

ከአስር ዓመታት በፊት ነበር። በደቡብ ሱዳን የሚካሄደውን ግጭት ሸሽታ ወደ ሱዳን ሄደችው። በካርቱም በነርስነት እያገለገለች ነበር። አሁን አራት ልጆቿን ይዛ መልሳ ደቡብ ሱዳን ውስጥ ትገኛለች። ሰዎች በደቡብ ሱዳን መረጋጋት የለም ስላሉ በሱዳን ቤታችንን ለመስራት ወሰንን። አሁን ግን በደቡብ ሱዳን አለመረጋጋት እንዳለው ሁሉ በሱዳንም እንዲሁ አለመረጋጋት አለ።

ወደ ደቡብ ሱዳን በመደረግ ላይ ያለው ስደት ወትሮውንም በአገሪቱ የነበረውን ችግር እንዳያባብስ የረድኤት ድርጅቶች ይሰጋሉ። በደቡብ ሱዳን ሁለት ሚሊዮን የአገር ውስጥ ተፈናቃዮች ሲገኙ 11 ሚሊዮን ከሚሆነው የአገሪቱ ህዝብ ውስጥ ሦስት እጁ እርዳታ ጠባቂ ነው።

ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። የኢትዮጵያ ንግድ ባንክ የ2015 የውድድር ዓመት የኢትዮጵያ ሴቶች ፕሪምየር ሊግ ሻምፒዮን ሆኗል። በአፍሪካ ታዳጊዎችና ወጣቶች አትሌቲክስ ሻምፒዮና አራተኛ ደረጃን ይዞ ያጠናቀቀው የኢትዮጵያ ልዑካን ቡድን እውቅናና ሽልማት ተሰጥቶታል። የእንግሊዝ ፕሪምየር ሊግ አጓጊ ሆኖ እንደቀጠለ ነው። እነዚህንና ሌሎች ስፖርታዊ ክንዋኔዎችን የያዘው የኬኔዲ አባተ ዘገባ ተከታዩ ነው።

የኢትዮጵያ ሴቶች ፕሪምየር ሊግ የዘንድሮ የውድድር ዓመት ትናንት በባህርዳር ዩኒቨርሲቲ ስታዲየም በተካሄዱ የመጨረሻ ጨዋታዎችና የሽልማት ስነ ስርዓት ፍጻሜውን አግኝቷል። ትናንት እሁድ አስር ሰዓት ላይ ከመቻል ጋር ጨዋታውን ያደረገው ሻምፒዮኑ ኢትዮጵያ ንግድ ባንክ ሁለት ለዜሮ አሸንፏል። አስቀድሞ ሰባት ሰዓት ከሰላሳ ላይ ሐዋሳ ከተማ ከኢትዮ ኤሌክትሪክ ያደረጉት ጨዋታ ደግሞ ዓመቱን በሶስተኝነት በማጠናቀቅ የነሐስ ሜዳሊያ ተሸላሚ በሆነው በሐዋሳ ከተማ አንድ ለዜሮ አሸናፊነት ተጠናቋል።

ተጠናቋል የወርቅ ሜዳሊያ አሸናፊው ኢትዮጵያ ንግድ ባንክ ለስድስተኛ ጊዜ የሊጉ ሻምፒዮን የሆነበትን ዋንጫ አምበሏ ሎዛ በራ ተቀብላ ከቡድኗ አባላት ጋር ከፍ አድርጋለች ሻምፒዮኑ ኢትዮጵያ ንግድ ባንክ በቀጣይ ዓመት በካፍ ሻምፒዮንስ ሊግ ውድድር ላይ ተሳታፊ ይሆናል የኢትዮጵያ እግር ኳስ ፌዴሬሽን መረጃ እንደሚያመለክተው ኢትዮ ኤሌክትሪክ በሁለተኝነት የብር ሜዳሊያ አሸናፊ ነው በሌላ የሀገር ውስጥ የእግር ኳስ ዜና ሻሸመኔ ከተማ ወደ ፕሪምየር ሊግ ማደጉን አረጋግጧል በኢትዮጵያ ከፍተኛ ሊግ በምድብ

እየተሳተፈ የሚገኘው ሻሸመኔ ከተማ አራት ጨዋታ እየቀረው ነው። የምድቡ የበላይ በመሆን ወደ ኢትዮጵያ ፕሪምየር ሊግ የ2016 የውድድር ዓመት ማደጉን ያረጋገጠው ሻሸመኔን ጨምሮ ሶስት ቡድኖች ወደ ፕሪምየር ሊጉ የሚያድጉ ሲሆን ከሌሎች ሁለት ምድቦች አንደኛ ሆኖ በማጠናቀቅ ወደ ትልቁ ሊግ ለማደግ የሚደረገው ፉክክር እንደቀጠለ ነው። በምትካቸው ሶስት ቡድኖች ደግሞ ከፕሪምየር ሊጉ ይወርዳሉ።

ከሚያዚያ 21 እስከ 25 ለአምስት ተከታታይ ቀናት በዛምቢያ ኒዶላ ከተማ ሲካሄድ በቆየው የአፍሪካ ከ18 እና ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ የተካፈለው የኢትዮጵያ ቡድን ውድድሩን በአራተኝነት አጠናቋል። 46 ሀገራት በተሳተፉበት በዚህ ውድድር ላይ የኢትዮጵያ ታዳጊዎችና ወጣቶች አትሌቲክስ ቡድን በስድስት ወርቅ በ11 ብርና በስድስት ነሐስ በድምሩ 23 ሜዳሊያዎችን በማግኘት ነው አራተኛ ሆኖ ያጠናቀቀው በቅደም ተከተል

ከአንድ እስከ ሶስት ያለውን ደረጃ ይዘው ያጠናቀቁት ደቡብ አፍሪካ፣ ናይጄሪያና ኬንያ ናቸው። የኢትዮጵያ ልኡካን ቡድን ውድድሩን አጠናቆ አርብ ሚያዝያ 27 አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ አቀባበል የተደረገለት ሲሆን በቀጣዩ ቀን ቅዳሜለት ለት ደግሞ ለቡድኑ አባላት የማበረታቻ የገንዘብ ሽልማት ተበርክቶላቸዋል። በስነ ስርዓቱ ላይ ንግግር ያደረገው የፌዴሬሽኑ ምክትል ፕሬዚደንት አትሌት ገዛኸኝ አበራ በአዘጋጁ አገር በተፈጠረው የማረፊያ ክፍተት ምክንያት

ብትቸገሩም የገጠማችሁን ችግር በመቋቋም በጽናትና በትዕግስት በማለፍ ለዚህ ድል ስለበቃችሁ ደስ ብሎናል፣ ማለቱን የፌዴሬሽኑ መረጃ ያመለክታል።

በእንግሊዝ ፕሪምየር ሊግ ለዋንጫው የሚፎካከሩት ማንቸስተር ሲቲና አርሰናል ተጋጣሚዎቻቸውን በማሸነፍ በአንድ ነጥብ ብቻ ይለያያሉ። ቅዳሜ ሊድስ ዩናይትድን ሁለት ለአንድ ያሸነፈው ሲቲ ቀሪ አንድ ተስተካካይ ጨዋታ እያለው በ82 ነጥብ ሊጉን ሲመራ፣ ለረጅም ጊዜ በመሪነት ላይ የነበረው አርሰናል ደግሞ ኒውካስል ዩናይትድን ሁለት ለዜሮ በመርታት ልዩነቱን ወደ አንድ ያጠበበበትን ውጤት አስመዝግቧል። ማንቸስተር ዩናይትድ ደግሞ በዌስትሃም ዩናይትድ አንድ ለዜሮ የተሸነፈ ሲሆን እስከ አራት ያለውን ደረጃ

ይዞ የማጠናቀቅ እድሉን እያጠበበና ጭንቀት ውስጥ እየገባ መጥቷል። በሌላ በኩል ቅዳሜ ለት ብሬንትፎርድን አንድ ለዜሮ ያሸነፈው ሊቨርፑል ተከታታይ ስድስት ጨዋታዎችን በማሸነፍ እስከ አራተኛ ባለው ደረጃ ውስጥ የመግባት ተስፋውን በማለምለም አራተኛ ደረጃ ላይ ከሚገኘው ዩናይትድ በአንድ ነጥብ ብቻ ዝቅ ብሎ አምስተኛ ደረጃ ላይ ይገኛል። ሆኖም ዩናይትድ በቀጣዩ ዓመት የቻምፒዮንስ ሊግ ውድድር ላይ የሚሳተፍበትን ውጤት የማስመዝገብ እድል አሁንም በእጁ ላይ ይገኛል። የቀሩትን አራት

ጨዋታዎች ማሸነፍ ከቻለ ዩናይትድ የሌሎችን ውጤት ሳይጠብቅ ቢያንስ አራተኛ ደረጃን ይዞ ማጠናቀቅ ይችላል። ብራይተን እና ሊቨርፑል የዩናይትድ ዋነኛ ተቀናቃኞች ሲሆኑ ብራይተን የቀሩትን ሁሉንም ጨዋታዎች ማሸነፍ ከቻለ እና ዩናይትድ በአንድ ጨዋታ እንኳን ነጥብ ከጣለ የዩናይትድን ስፍራ መንጠቅ ይችላል። ሊቨርፑል ደግሞ የሚቀሩትን ሶስት ጨዋታዎች ማሸነፍ ከቻለ በዩናይትድና ብራይተን ውጤት ላይ ተመስርቶ የቻምፒዮንስ ሊግ ቦታን የማግኘት እድል አለው። እስከ አራት ያለውን ደረጃ

ተያይዞ ለማጠናቀቅ የሚፋለመው ሌላው ቡድን ኒውካስልም ቢሆን ከዩናይትድ በ2 ነጥብ ከፍ ብሎ ሶስተኛ ደረጃ ላይ በመሆን የተሻለ እድል ቢኖረውም የሻምፒዮንስ ሊግ ተሳታፊነት ቦታን ገና አላረጋገጠም።

በመጨረሻም ናፖሊ አምስት ጨዋታዎች እየቀሩት የጣሊያን ሴሪያ ባለድል መሆኑን አረጋግጧል። ናፖሊ ሊጉን በበላይነት ለማጠናቀቅ የሚፈልጋትን አንድ ነጥብ ሐሙስ ዕለት ከዩድኒዜ ጋር አንድ እኩል በመለያየት አግኝቶ ከ33 ዓመታት በኋላ የመጀመሪያ የሴሪያ ዋንጫውን አሳክቷል። የ33 ዓመት ጥማቸውን ያረኩት የክለቡ ደጋፊዎችም በዕለቱ ኔፕልስ ከተማን በደስታ አድምቀዋት አምሽተዋል። ክለቡ ከዲያጎ ማራዶና ዘመን በኋላ ለመጀመሪያ ጊዜ የሴሪያ ዋንጫ ማሸነፉን

ካረጋገጡ በኋላ የደቡባዊ ኢጣሊያ ከተማዋ ኔፕልስ ነዋሪዎች ሐሙስ ሌት ረዥም የደስታ ምሽት አሳልፈዋል። እነዚህ ደጋፊዎች ትልልቅ አሰልጣኞች ሲመጡና ሲሄዱ ዴጓር ማንዶ ማራዶናም ሲጫወት አይተዋል። እናም ምናልባትም የዚህ ተጽዕኖ በዚህ ስኬት ውስጥም ተሰምቷቸዋል ሲል አንጋፋው የናፖሊ አሰልጣኝ ሉችያኖስ ፓሌቲ ተናግሯል። ለዘንድሮው የናፖሊ ስኬት ቁልፍ ሚና የተጫወተው የክለቡ ኮከብ አጥቂ ቪክቶር ኦስሜን ደግሞ በዓለም ዙሪያ

ሉ የናፖሊ ደጋፊዎች ደስተኛ ነኝ። ከእኛ በላይ ዋንጫው የሚገባው የለም ብሏል። ለዛሬ መረጥ ናቸው፣ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብራን ካመሸችው

ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም መሰናዶዎችን ካዘጋጁ የአሜሪካ ድምጽ ባልደረባዎች ጋር አብሬያችሁ ያመሻችሁ ሳስተናግዳችሁ ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማድረሳ አትዘንጉ። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም ደናደሩ።